ፕሬዝዳንት ጆ ባይደን ለአንድ መቶ ሀገራት ለመለገስ ቃል የገቡት ተጨማሪ አምስት መቶ ሚሊዮን የፋይዘር ክትባት በመጪው ነሐሴ ወር መሰራጨት እንደሚጀምር ተገለጸ። ዩናይትድ ስቴትስ ለአፍሪካ የምትለግሰውን የኮቪድ-19 ክትባት በተመለከተ በተካሄደ የበይነ መረብ ውይይት ላይ ሀገሪቱ 25 ሚሊዮን ክትባት ከባለድርሻ አካላት ጋር በመተባበር ለአፍሪካ ሀገራት በማዳረስ ላይ መሆኗ ተገልጿል። በተጨማሪም ፕሬዚዳንት ባይደን ለአንድ መቶ ሀገራት ለመለገስ የገቡት 500 ሚሊዮን የፋይዘር ክትባትም ከቀጣዩ ወር ጀምሮ እንደሚሰራጭና ና ከዚህም አፍሪካ ከፍተኛ ቁጥር ያለው ክትባት እንደምታገኝ የዩኤስ ውጭ ጉዳይ ሚኒስቴር የዓለም አቀፍ ኮቪድ-19 ምላሽና የጤና ደህንነት አስተባባሪ ጌል ስሚዝ ተናግረዋል። የክትባቱን ምርት ለማዳረስ በዩናይትድ ስቴትስ የሚገኙ የመድኃኒት አምራቾች የኮቪድ-19 ክትባትን ጨምሮ በአፍሪካ የሕክምና ግብዓቶችን እንዲያመርቱ ለማስቻል ጥረት እየተደረገ መሆኑንም ገልጸዋል። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር አኩና ኩክ በበኩላቸው ለአፍሪካና ለመላው ዓለም በድጋፍ መልክ የሚሰጠው ክትባት ደህንነቱ የተጠበቀ እንደሆነ አብራርተዋል። አፍሪካ የተለያዩ ችግሮችን በመጋፈጥ ላይ ያለች አህጉር ብትሆንም የኮቪድ ወረርሽኝን መቆጣጠር ካልተቻለ ለሌሎች ችግሮች ምላሽ መስጠት የማይቻል በመሆኑ የባይደን አስተዳደር ለኮቪድ ምላሽ ቅድሚያ ሰጥቶ በመስራት ላይ መሆኑንም ረዳት ሚኒስትሯ አኩና ኩክ ገልጸዋል። ኬኔዲ ባተ ዝርዝር አለው። ዩናይትድ ስቴትስ አሜሪካ የኮቪድ-19 ስርጭትን ለመግታት የሚደረገውን ዓለም አቀፍ ጥረት በመምራት ረገድ ያላትን ሚና እንዲሁም ሀገሪቱ ለአፍሪካ የምትለግሰውን 25 ሚሊዮን የሚጠጋ የኮቪድ-19 ክትባት በተመለከተ በበይነመረብ ገለጻና ውይይት ተደርጓል። ዩናይትድ ስቴትስ ለአፍሪካ የምትለግሰውን ክትባት በተመለከተ ገለጻ ያደረጉት በሀገሪቱ የውጭ ጉዳይ ሚኒስቴር የዓለም አቀፍ ኮቪድ-19 ምላሽና የጤና ደህንነት አስተባባሪ ጋይል ስሚዝ ከባለድርሻ አካላት ጋር በመተባበር የመጀመሪያ ዙር ለመለገስ ቃል የተገባውን 25 ሚሊዮን የኮቪድ-19 ክትባት ለአፍሪካ ሀገራት የማድረስ ሂደት በመከናወን ላይ መሆኑን ገልጸዋል። ፕሬዚደንት ጆ ባይደን ለ100 ሀገራት ለመለገስ ቃል የገቡት ተጨማሪ 500 ሚሊዮን የፋይዘር ክትባትም በመጪው ነሐሴ ወር መሰራጨት እንደሚጀምርና ከዚህም አፍሪካ ከፍተኛ ቁጥር ያለው ክትባት እንደምታገኝም ነው የተናገሩት። 25 ሚሊዮን ዶዝ ክትባቶችን በማድረስ ላይ ነን። ይህም በተቻለ ፍጥነት እንዲሳካ ከአፍሪካ ህብረት፣ ከአፍሪካ መንግስታት እና ከኮቫክስ ጋር በትብብር እየሰራን ነው። ፕሬዚዳንት ባይደን በቡድን ሰባት ሀገራት ስብስብ ላይ ቃል የገቡት አምስት መቶ ሚሊዮን የፋይዘር ክትባት ልገሳም በነሐሴ ወር መሰራጨት ይጀምራል። ከዚህም ከፍተኛ ቁጥር ያለው ክትባት ወደ አፍሪካ ይላካል። እነዚህ ክትባቶች በፍጥነት እንዲደርሱ ለማስቻል ከአፍሪካ መንግስታት፣ ከሲቪክ ማህበራት፣ ከጤና ባለሙያዎችና ከአፍሪካ ሲዲሲ ጋር ተቀራርበን በመስራታችን ደስተኛ ነን ምክንያቱም የክትባት አቅርቦቱ ዝቅተኛ ሆኖ ሳለ ሶስተኛው ዙር የቫይረሱ ወረርሽኝ እየጨመረ በመሆኑና ዴልታ የተሰኘው ዝርያ ከባድ በመሆኑ ማድረግ የምንችለውን ሁሉ በትብብር ማድረግ አለብን። በዩኤስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር አኩና ኩክ በበኩላቸው ለአፍሪካና ለመላው ዓለም በድጋፍ መልክ የሚሰጠው ክትባት ደህንነቱ እየተጠበቀ እንደሆነ ተናግረዋል። የአፍሪካ ሀገራት ወረርሽኙን ለመከላከል በሚያደርጉት ጥረት ዩናይትድ ስቴትስ ቀዳሚ አጋር ሆና እንደምትቀጥልም ነው የጠቆሙት። በአፍሪካና በመላው ዓለም ደህንነቱ የተጠበቀና ውጤታማ ክትባት ዶዝ እያቀረብንም በመሆናችን ደስተኞች ነን። የመጀመሪያው ዙር ክትባት ለጅቡቲ፣ ኢትዮጵያ፣ ቡርኪና ፋሶ ጋምቢያ እና ሴኔጋል በመድረስ ላይ ነው። ይህን ሳምንት ጨምሮ በቀጣዮቹ ሳምንታትና ወራቶችም ብዙ ሀገራት ይደርሳቸዋል። ይህ ጅማሬ ነው። ይህ ድጋፍ ከአፍሪካ ጋር በጤና ዘርፍ የምናደርገው የቆየ አጋርነታችን አካል ነው። ባለፉት ሀያ ዓመታት ከሰሐራ በታች ባሉ አፍሪካ ሀገራት በጤናው ዘርፍ አሜሪካ ከመቶ ቢሊዮን ዶላር በላይ ኢንቨስት አድርጋለች። በዚህም የሚሊዮኖችን ሕይወት ታድገናል። በአፍሪካ ከሁለት ሶስተኛ በላይ የሚሆነው የአሜሪካ ድጋፍ በጤናው ዘርፍ ላይ ያተኮረ ነው። የአሁኑ አስተዳደር ለአፍሪካ ቅድሚያ ይሰጣል። የአፍሪካ ሀገራት ለወረርሽኞቹ በሚሰጡት ምላሽ ቀዳሚ አጋር መሆናችንን እንቀጥላለን። የዩኤስ ውጭ ጉዳይ ሚኒስቴር የዓለም አቀፍ ኮቪድ-19 ምላሽና የጤና ደህንነት አስተባባሪ ጋይል ስሚት የጆንሰንን ጆንሰን ክትባት ደህንነትን በተመለከተ ለተነሳላቸው ጥያቄ ሲመልሱ ክትባቱ ደህንነቱ የተጠበቀና ውጤታማ መሆኑ በተለያዩ የሚመለከታቸው አካላት መረጋገጡን አንስተዋል። ይሁን እንጂ ክትባቱ የተወሰኑ ተጽዕኖች እንዳሉት የሚገልጹ ማስረጃዎች ቢኖሩም ተጽዕኖቹ ግን እጅግ ዝቅተኛ እንደሆኑም ነው ያብራሩት። የኮቪድ-19 ክትባትን ምርት ለማሳደግ በዩኤስ የሚገኙ የመድኃኒት አምራቾች ክትባቱን ጨምሮ በአፍሪካ የሕክምና ግብአቶችን እንዲያመርቱ ለማስቻል ጥረት እየተደረገ መሆኑንም ገልጸዋል። አፍሪካ የሚያስፈልጋትን ክትባት ብቻ ሳይሆን ሌሎች የሕክምና ግባቶችንም አብዛኛውንም ከውጭ ነው የምታስገባው። ስለዚህ ለማድረግ እየሞከርን ያለ ነው ምንድን ነው የአሜሪካ ኢንቨስተሮች በአፍሪካ ኢንቨስት በማድረግ ምርታማነትን እንዲያሳድጉ ለማስቻል ተቀራርበን እየሰራን ነው። የኮቪድ-19 ክትባት ምርትን ለመጨመር በዩኤስ ዓለም አቀፍ የልማት ፋይናንስ አማካኝነት በደቡብ አፍሪካና በሴኔጋል ኢንቨስትመንት ስለመጀመሩም አውስተዋል። ከዚሁ ጋር በተያያዘ የባይደን አስተዳደር ለኮቪድ-19 ምላሽ ቅድሚያ ሰጥቶ በመስራት ላይ መሆኑን የገለጹት በዩኤስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር አኩና ኩክ፣ ለቫይረሱ ከፍተኛ ትኩረት የተሰጠው ይህን ወረርሽኝ መቆጣጠር ካልተቻለ ለሌሎች ችግሮች ምላሽ መስጠት የማይቻል በመሆኑ ነው ብለዋል። በስተመጨረሻ ይህንን ወረርሽኝ በሁሉም የዓለማችን ክፍል ማቆም ካልተቻለ የትም ማቆም አይቻልም። በእርግጥ በርካታ ፈተናዎች እየተጋፈጥን ነው። ይህ ወረርሽኝ፣ የአየር ንብረት ለውጥ፣ በከፊል በኮቪድ ምክንያት የተጎዳው ኢኮኖሚ፣ የዲሞክራሲ ችግሮች እና ሌሎችም አሉ። አሁን የምንጋፈጣቸውን እነዚህን ሁሉ ፈተና ዜናዎች ስንመለከት ወረርሽኙን ካልተቆጣጠርን በስተቀር ሌሎችን መፍታት አንችልም። ለዚህም ነው የባይደን ሀሪስ አስተዳደር ክትባቱ በተቻለ ፍጥነት አፍሪካን ጨምሮ ለሁሉም እንዲደርስ ቅድሚያ የሰጠው። ዩናይትድ ስቴትስ በመጀመሪያ ዙር ለዓለም ሀገራት ለመለገስ ቃል ከገባችው 80 ሚሊዮን ክትባት ውስጥ 25 ሚሊዮን የሚጠጋው ለ49 የአፍሪካ ሀገራት የሚሰጥ ሲሆን ከእነዚህም አንዷ የሆነችው ኢትዮጵያ ከትናንት በስቲያ ሰኞ እለት የጆንሰንን ጆንሰን ክትባት መረከቧ ይታወሳል። ፕሬዚደንት ባይደን ባለፈው ሰኔ ወር በዩኬ በተካሄደው የቡድን ሰባት ሀገራት ስብሰባ ወቅት ለ100 ሀገራት ለመለገስ ቃል ከገቡት 500 ሚሊዮን የፋይዘር ክትባት ውስጥ 200 ሚሊዮን የሚሆነው በዚህ ዓመት የሚሰራጭ ሲሆን ይህም በቀጣይ ወር እንደሚጀመርም ተገልጿል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ።